ፕሬዚዳንት ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት አሸባሪነትን ለመከላከል የእስልምና ተከታይ የሆኑትን ሁሉ ሀገሬ አላስገባም የሚል ዛቻ ነበር ያሰሙት። ከተመረጡ በኋላ ቃሌን ጠበቅኩ ለማለት ከአፍሪካ የሱዳን የሶማሊያና የሊቢያ ዜጎችን ከለከሉ ከመካከለኛው ምስራቅ ደግሞ ኢራን ኢራቅ ሶሪያና የመን ነበሩ ዋናዎቹን የአረብ አለማት ዘለሏቸው ይባስ ብለው የሶማሊያ ዜጎችን ወደ አፍሪካ መለሱ የሚገርመው መድልኦ ደግሞ አፍሪካውያኑ ዘጠና ሶማሌና ሁለት ኬንያኖች ባለፈው ረቡዕ ወደ መጡበት ሲሸኙ ትራምፕ የትእዛዝ ወረቀቱን አልፈረሙም ነበር። ይልቁንም ከሁለት ቀን በኋላ አርብ ዕለት ነበር አጠቃላይ እግዱን የፈረሙት። የሶማሌው ማህበረሰብ በሁኔታው እዚህ ዩናይትድ ስቴትስ ውስጥ እጅግ ነው እየደነገጠው። ቃለ መጠይቅ ለመስጠት እንኳን ብዙዎች አልፈለጉም። እህትና ወንድሞቿን በጦርነት ያጣችው የ21 ዓመት ወጣት ከድጃ መሐመድ አብዱላሂ አጎቶቿ ለደላላ በከፈሉት 17,000 ዶላር በሜክሲኮ በኩል ወደ ዩናይትድ ስቴትስ መጥታ መኖር ከጀመረች አራት ዓመታት ሞልቷታል። ጉዳዩዋ በፍርድ ቤት ቀጠሮ ላይ ይገኛል። አሁን የፕሬዝዳንት ትራምፕን ውሳኔ ስትሰማ ለረዥም ጊዜ ደነዘስኩ ወይንም ደነገጥኩ ብላለች። በኋላ ግን የትም መኖር እንደምችል ራሴን አሳመንኩ ስትል ለዶይቼ ቬለ ገልጻለች። እንዳየሁት ይህ ጉዳይ ረዘም ያለ ፍርሃት ድባብ ፈጥሯል። ግን መረጋጋት ያስፈልጋል። እኔ የሚሰማኝ ፈርተ መኖር የለብም ሌላውም ዓለም አለልን እኮ። ይህንን አገር ብቻ አምላክ አልፈጠረም። ደግሞም የተለያዩ ሰዎችን ነው ጉዳዩ ያጋጠመው። ያንን ታሪክ ስትሰማና ህዝቡ ለእኛ ያለውን ድጋፍ ስታይ ብርታት ይሰማል። ለዕድሜ ኩዮቼና ለሌሎቹም ያንን ሐሳብ እያጋረው ነው። ግን ሁሉም በስጋት ተውጧል። እኔ አሁን የትም ሄጄ መኖር እንደምችል ግንዛቤው ስላለኝ የቀድሞ የፍርሃት ሀሳቤ ተለውጧል። በዩናይትድ ስቴትስ በሚገኙ ብዙ ክፍለ ግዛቶች የፕሬዚዳንት ዶናልድ ትራምፕን ውሳኔ በመቃወምና አውራ መንገድን እስከ መዝጋት የደረሱ ሰላማዊ ሰልፎች ተካሂደዋል። ከብዙ ሀገራት ወደ ዩናይትድ ስቴትስ ለመመለስ በጉዞ ላይ የነበሩ ህጋዊ ፈቃድ ያላቸው እንዳይገቡ ተከልክለዋል። ከዩናይትድ ስቴትስ ለመውጣት በአውሮፕላን ጣቢያ ድንገት የተገኙትም ባሉበት ታስረዋል። ሁለቱ ወንድሞቹ ወደ ኬንያ የተላኩበትና አንዱ በቺካጎ አውሮፕላን ጣቢያ የታሰሩበት አቶ ዩሱፍ ካሊድ አህመድ አስራ ሁለት ዓመት እዚህ አሜሪካ ኖሯል። ዜግነትም ወስደዋል። ሀሳባቸውን እንዲህ ነበር የገለጡት። የስራና የመኖሪያ ፈቃድ እያላቸው በሀገሪቱ በሚገኙ የተለያዩ አውሮፕላን ጣቢያዎች ሰዎች ታስረዋል። ሶስቱ ወንድሞቼም ታስሯዋል ሁለቱ ወደ ኬንያ ሲላኩ፣ አንዱ አሁንም ቺካጎ አውሮፕላን ጣቢያ ይገኛል። ሰዎቹ በስጋት ተውጠዋል። ምን እየተካሄደ እንዳለ ግራ ገብቶናል። ወንድሞቼ ቀደም ብለው በመካከለኛው ምስራቅ ከአፍሪካ ደግሞ ካይሮና ኬንያ ይኖሩ ነበር። ከዛ ነው እንግዲህ ወደዚህ የመጡት። ሁለቱ ተይዘው የተላኩትም ከጆን ኤፍ ኬኔዲ አውሮፕላን ጣቢያ ነበር። አሁን ባለኝ መረጃ አንዱ ወንድሜ በቺካጎ ነው ያለው። ጠበቃም አቁመንለታል። ወደ ሚኒያፖሊስ እንደሚመለስም ተስፋ አለን። ለዶይቸ ቬለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ